ምዕራብ ሐረርጌ ዳሮለቡ ወረዳ ውስጥ የብዙ ኢትዮጵያውያን ጎሳዎችና ብሔረሰቦች አባላት በመቶዎች ዓመታት ለሚቆጠር ጊዜ አብረው ኖረዋል። የአካባቢው ሰዎች እንደሚሉት ባለፉት አምስት ወራት ግን ሁኔታው የከፋ ነው የሚመስለው በተለይ በዚህች የሶማሌ ብሔረሰብ አባላት በዝተው በሚኖሩባት ኦሮሚያ ክልል ውስጥ በምትገኝ ሰርጥ ልትባል በምትችል አካባቢ። ወደ ጸጥታው መደፍረስ መነሻ ከመዝለቃችን በፊት ዛሬ ተፈጥሯል ስለተባለ ግጭት ወደ አካባቢው ደውዬ ያነጋገርኳቸው ነዋሪ የነገሩኝን ላካፍላችሁ። በዚህ አካባቢ በእናት ሁኔታ ግጭት ተፈጥሮ ማንት ተፈጠረ አይታወቁም። ዛሬም ጦርነት እዛ ጋር ግመል ወስዶ በቃ ግመል ወስዶ ከዛ ግመል ላይ ረኛው ከዚህ ሮጦ በቃ ጥይት ተኩስ ጀምሮ መንገድ ላይ አንድ ሰው ሞተዋል። አንድ ሰው ቆሰለ። በቃ ሴቱ ውሃ ይዞ ስለመሄድ ውሃ የሚቀራ ኩሬጋ ሲሄዱ ቆሰለ። ሴትዮ የሞተው ኡስማን ነው የሞቴው አብዱቃድር አብዱቃድር ይባላል Mende nou... <try> ጊመል እረኛ ወስዷል። ከዛ ጦርነት ጀምሮ ከዛ መከላካው በኋላ መጨረሻ ላይ በወት ጥይት ሲሰማ ሮጦ መሌት ደውለው በቃ ቶሎ አልኩና እዚያ ጋር ከለቀሉ በኋላ ማነው ተኩሱን የከፈተው መጀመሪያ ከዚህ እረኛው ጊመል ወስዶ በቃ ሌላው ጊመል ይፈልጋል ብ የወዝ ነገር አለ

ልጆ አባል አግመሉ አብዱቃዜ ስያዝ ይባላል። ለመሆኑ ከዚህ አጋጣሚ በኋላ ማምሻውን ሁኔታው ተረጋግቶ ይሆን? ዛሬ ነው ትኩስ ነበረ። ማን ይታወቃል? ጠዋትም ይጀምዳሉ፣ አይታወቁም። እዚህ ጋር በጣም ህዝቡ በረሀብ ሊሞቱ ነው፣ በውሃ ጠምቶ አንድ ልብስ የለት ማ ምትወር ለምንድን ነው እንደዚህ የሆነው ግን ተወደደ እዚህ ጋ አንድ ሺ ነው ገዛው ዛሬ አንድ ቁምጣ ሀምሳ ኪሎ ጨው ማለ እዚህ ያለው የሞቱ ነው ባቁ ኔ ባ ያገኙ አንድ ቁምጣ ዛሬ ያመጣሁት መከላከያው በአንድ ሺ ነው ሺ ነው ገዛሁት የትኛው ክልል ውስጥ ነው እናንተ ያላችሁት ኦሮሚያዊ ምዕራብ ሐረርጌ ዞን ዳሮ ለቡ ወረዳ እና ሀዊ ጉድና ወረዳ ነው ችግሩ ችግር ያለበት የትኛው ጎሳ አባላት ናችሁ እናንተ ሱማሌም ኦሮሞም አለ። አሁን ብዛታችን ኦሮሞ ለቀዋል። ትንሽ ትንሽ ቦታ ነው ያለው። ለቀቁ በቃ እንዳለ። ከዛ ኦሮሞቹ ወደ ላይ ሄዶ መንገድ ዘግቷል። ይሄ ሁኔታ እንዴት ሊፈጠር ቻለ? እስቲ መጀመሪያ ይንገሩኝ። እንዴት ምን ሆነ? ለምን እንደዚህ ሆነ? አብራችሁ ነበራችሁ አይደለ? እንደምትኖሩት አብራችሁ ነበረ፣ አብራችሁ ሊበላ ነበረ ወይስ አይደለም? ይሄ ተፈጠረ። መጀመሪያ እሺ፣ መንግስት ሰራተኛ ነው ሰው። ግጭት ተፈጠረ። መጀመሪያ እሺ፣ እንዴት ሆኖ? ቀጥታ ዘርፊ ሀላፊ ይባላል። አንዴ ዳሮ ለቦ ሀላፊ ነበረና ህዝብ ተሰብሰበው በሰብሰባ ድሮ ሶማሌና ኦሮሞ አማራዩ ኢትዮጵያ እንዳለ አንድ ቦታ ነው የሚሰብሰቡት። እሺ ከዛ ሰብሰባው ሶማሌ እንዳይገባ፣ ከዛ በኋላ ቀይሮ ተሰብሰበው ቀይሮ ይባላል። አሁኑ ተነሶ በቃ ሶማሌው ከዚህ ሀገር ያስለቀቁ ይናባረራለን ቢሎ እሱ ነው ሰብሰባ የደረገ። መጀመር ማን ነው እሱ? ማንም ይባል ሀምዲ ይባላል። ሀምዲ ሰብሰባ ላፊ ነበር ዳሩ ለቡ። አሁን የት ነው ያለው? አሁን እሱ የት እንዳለ ማን ያውቃል? አይታወቁም። ቦታው ወይም መሰበብ ነው አለው ወይም ሲያካገር ወቅቱ ይሆናል አይታወቅም። አሁን እና ይሄ የመንግስት ሰራተኛ ነበር ነው የሚሉኝ። መንግስት ሰራተኛ ነበር፣ እሱ ጸጥታ ዘርፍ ኃላፊ የዳሩ ለቡ ነበር። ለምንድን ነው ሶማሌዎች ስብሰባ ውስጥ እንዳይገቡ የከለከለው ሰውየው? የእኛ ጋረመኝ ወንጅማሞች ናችሁ፣ አማሽኖች አማሾች ናችሁ ነበር እና እኔ አሁን ያልኩት፣ እኔ የደወሉበት ሶማሌ ነው እኔ ዘሩ። እሺ ቶቹም አምስት ና ኦሮሞ አገባሁ። እሺ ወንድሜን ኦሮሞ አገባሁና አባቴም እንደዚያም ነበሩና አያቴ ኦሮሞንን ከዛ ዘራችን ሱማሌ ነው ይጠፋ ቢሎ በቃ እንደዛ ቢሎ ጀመሩ። ማን ያውቃል። እሺ ከዛ በኋላስ ምን ሆነ? ከዛ በኋላ ከብት እንዳይገዛ፣ ላም እንዳይገዛ፣ ይመል እንዳይገዛ ተነሳ ዘጠኝ ሰዓት ላይ በድንጋይ መወርወር ቤት መፈረስ እንዳለ ከከተማው ያበያሊበት ቦታ ሁለት ቦታሮ ሲቶ ከዳሩ ለቡ መቻራ ተነስቶ ገርቢ ላይ ወጋ ጀመሩ። ወጋ ስንጀመር ሁለት ሰው ሞቷል፣ ሁለት ቆሶላል። መቼ ነው ይሄ ነገር የተፈጠረው? አሁን አምስት ወር እየገባ ነው። አምስት ወር እና በዚህ በአምስት ወር ውስጥ ሁሉ እንደዚህ አይነት መቃቃር አለ፣ እንደዚህ አይነት ችግር አለ ነው የሚሉኝ አዎ የደረሱላችሁ አሉ እርዳታ ድጋፍ የሚሰጧችሁ? አሁን ትናንት ወደ አን መጥተዋል። እርዳታው አንድ መኪና ስንዴ፣ ሩዝ፣ ምናምን አምጥቶ መከላከያው ከመንግስት ጋር አምጥቶ እዚህ ጋር ያከፋፈሉ ነበረ ሁለት ቀን። እሺ ደውለቡ ያከፋፈሉ ነበረ እዛ ጋ እነሺ ብርድ ልብስ ምናምን አምጥቶ አላውን ሰማሁት። እንደዚህ ሰማሁት። አሁን ስልክ ደው ለመሆኑ ይሄ ሁኔታ መፍትሄ እንዲያገኝ እንዲረግብ፣ እርቅ እንዲወርድ የተደረገ ጥረት አለ ምንም የለትም። የተደረጉበት አሁን መንግስት መጥቷል። መከላከያው ሲመጣ በኛ እዚ ጋር ካሰማ የሚያገኝበት መፍትሄ ሲጠኝ ገብቴን ይገባልን በቃ ገና ሽንግልናን ያደርጋልን ሸማግሎ ከኦሮሞቹ ጋር ሰብሰብን ከዚህ ሰብሰብ ሽንግልናን ያደርጋልን ብሎ ተናገረ። የሆነ ጀነራል መጥቶ ባለፉ እና የተጀመረ ስራ ለማስታረቅ ሁኔታውን ለማብረድ የለም፣ አሁን እስካሁን አልጀመረም፣ ገና እንጀምራለን ያሉ ነው። ስለዚህ በዚህ ሁኔታ ውስጥ ነው እንደገና ዛሬ የተፈጠረው ግጭት የተነሳው ማለት ነው። ከሶማሌ ክልል ጋር እናንተ ጉርብትና አላችሁ እንዴ? ሩቅ ናችሁ? ሶማሌ ክልል አይታወቁም። ይሄ አያት ከአያት ሶስት መቶ ዓመት በላይ ነው እዚህ የሚኖሩት። እዚህ ሶማሌ ያለው ከክልል ጋር አይቀርቡም። አራት መቶ በላይ ነው፣ አራት መቶ ኪሎ ሜትር በላይ ነው ሶማሌ ከዚህ እና ግን ያላችሁት ኦሮሚያ ውስጥ ኦሮሞ መሆኑን ይታወቃል። እና ከሶማሌ ነው ዓለም ላይ በቃ ከተማ የሚከፍቱት ይሄ ዓለም ላይ ድርጅቶቹ በቃ ይጮሁ። እኛ የጮሁ ምን ያህል አላገኙም። ጋዜጠኛ አንድ ሰው አላገኙም። ማን ይመጣል? መንገድ ላይ መኪናው አይመጡም፣ ዘግቶ ሶማሌ ጋር እንዳይሄድ። ከሶማሌ ክልል እናንተ ጋር ሊደርስ የሚችል ኃይል አለ ልዩ ፖሊስም ቢሆን ወይም ሌላም ኃይል የመንግስትም ኃይል ቢሆን እናንተ ጋር ሊደርስ የሚችልበት መንገድ አለ። አሁን የለትም የለትም። ይለጣል ከዛ የእናንተ ሰው እዛ ሶማሌዎቹ እዛ ዳሮ ለቡ ያላችሁት የታጠቃችሁ ናችሁ እንዴ ሶማሌ? አዎ መሳሪያ አላችሁ እናንተ ብዙ። የለትም መሳሪያ፣ ሶማሌ መሳሪያ የሌለበት ጋዱሎ ይባላል ቦታ ተሰምቷል መሰለኝ፣ ባለፈው ስንት ሰው ያረዱ እዛጋ፣ ጋዱሎ አሮሬቲ፣ ከፍጉ ከመከኒቲ ሚሪቃይ ሰው አርዷል። መሳሪያ አምስት ወር የታመሙበት ከቢታ ሚባል አታገኝ፣ ህክምናም አታገኙም ማለት ነው። አላገኙም ህክምና ሚና አንድ መድኃኒት የለት ማለት እና ሰው እንዴት ይሆናል ሲታመም? አሁን በቃ አንድ ልጅ ነበር እዚህ ነፈርማት አንድ ሜስ ነበር እዚህ ጋር እኛ ጋር ሶስት ወር በፊት አሁን ጨርተዋል። በቃ ስንት ቆሰለኛ ነበሩና ጨረሱ። አሁን በምንም የለት አሁን የታመሙበት ሰው ዝም ብለው እንጨት ነገር ይበላል። ለመሆኑ ስንት ሰው ሞተ? ባለፉት አምስት ወሮች ውስጥ በነበሩ ሁኔታዎች አሁን የእኛ ጋር የሞተበት አንድ መቶ ሰባት አንድ መቶ ሰባት ሰው አዎ አንድ መቶ ሰባት ሰው ተገደለ። በአምስት ወር ውስጥ እናንተ ቀበሌ ዛ ዳሮ ለቡ ብቻ በአምስት ወር ውስጥ ሰው በአንድ ሳምንት የቆስ ተለስ ከዛ ሰው ዝ የሞተበት ከዛ በላይ ነው። አሁን ጥይት የሞተበት ሰው ሰላሳ ሰባት ነው የሞተበት ጥይት ላይ ቆስለኛም ሰባ ሰባ ሰባ ሰው ነው። እዚህ ያለሁት በአንዲ መላሪሳ ያገኝ ከአካባቢው ነዋሪዎች ያገኘሁትን መረጃና ብሶታቸውንም ይዤ ወደ ምዕራብ ሀረርጌ ዞን የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አብዱረዛቅ አህመድ ደውዬ ነበር። የሚከተለውን ቃላቸውን ሰጥተውኛል። ሁለቱንም ወረዳ ዳሮ ለቡና ሀዋይ ጉዲና ለማግኘት ሞክር ያለውን እሺ፣ ምንድን ነው እስቲ ያለው ሁኔታ በዛሬ ሁለት ውሏቸው ሰላም እንደሆነ ነው የነገሩን በተለይ በዚህ ሶስት ቀን ውስጥ የተሠራ ያለው የህዝብ ለህዝብ ውይይት እና እነሱ መልሶ ለማገገም ወይም ለማቋቋም ይሰራ ያለው ስራ ነው የነገሩኝ። እናንተ ያልከውን መረጃ ለማጣራት ሞክር የነበረ ምንም ሰላም እንደሆነ ነው ዳረጉ ያገኘት። ሀቢ ጉድና ያገኘት አልፎ አልፎ ትንኮሳ አለ በተለይ ሀቢ ጉድና አካባቢ ኢብሳ የምትባል ቦታ ገንደ ደጋዳ በሚባል አካባቢ ላይ አልፎ አልፎ ትንኮሳ፣ ቤት ማቃጠል በታጣቂ ሶማሌ ታጣቂ እንዳለ አልፎ አልፎ እንዳለን፣ ትላንትና በሎ የምትባል ቦታ ላይ በዛ ዕለት ደግሞ ገንደ ደጋዳባ ላይ የተወሰኑ ቤቶችን የማቃጠል ትንኮሳ ነገር እንዳለ ነው የነገሩኝ። በተረፈ ግን እንዳልኩ አሁን ችግር የተፈጠረባቸው የሚባሉት ቀበሌዎች አምስት ናቸው። ጋሩ ተቆን አርባ አራት ቀበሌ ነው ያለው። ከዛ ውስጥ አምስት ቀበሌ ነው አሁን ችግር ያለበት። ሀዊ ጉድናም እንደዛም ሀያ ምናምን ቀበሌ ነው ያለው አምስት ቀበሌ ነው ችግር ያለበት እዚህ አካባቢ ላይ ያው ከዞንም ከክልልም ከተለያየ የተቋቋሙ ኮሚቴዎች የት ገቢ ስራና ህዝብ መልሶ ለማቋም የተለያየ መድረክ ፈጥሮ እያረጋጉ ነው ያሉት እና ያለው ነገር ድባቡ ቆንጆ ነው እና ወደ ሰላም ማጥፈን ደርሷል ማለት ይቻላል የምለውን ለመናገር ነው አቶ አብዱራዛቅ በነገራችን ላይ እዚህ ኢብሳ ሀዊ ጉዲና ላይ ዛሬ ሰባ ግመል ተወስዶ የግመሉ ባለቤት አብዱል ቃድር ዘያድ የሚባሉ መገደላቸውን ነው። እንግዲህ ቀደም ሲል እንደገለጽኩት የሰማ ነው። እኛ ይሄ ሁኔታ አልተፈጠረም ነው የሚሉኝ። ማለት እኔ አሁን እንዳልኩ በስልክ ነው የተገናኘዋቸው። ሁለቱንም ወረዳዎች ይሄ ችግር እንዳለ ጠይቂያቸው፣ ይሄ ችግር እንደሌለና ይሄ መረጃ እንደሌለ ነው የነገሩኝ። አሁን ችግር አለባቸው የሚባሉ ቀበሌዎች ሁለቱም ወረዳ አካባቢ የሰላም መድረክ ተፈጥሮ የአጋሽ ሽማግሌ በተለያዩ የተባጡ ህብረተሰብ ክፍሎች ህዝብን ወደ ሰላም ማምጣትና መድረክ ፈጥሮ የግንኙነትን የማጠናከር ስራ ነው የተሰራ ያለው። ያለን መረጃ አልፎ አልፎ ያለው ትንኮሳ በሶማሌ ታጠቅ አካባቢ በተለይ ሀዊ ጉድና የምትባል ቦታ ኢብሳ ቀበሌ ኢብሳ ቀበሌ ውስጥ ገንድ ረጋዳ አባ ላይ በዛሬ ቀን የተወሰኑ የተወሰኑ ቁጥራቸው አንድ አስር የሚሆኑ ቤቶች አልፎ እንዳጣቀሉ ነው ትንኮሳው ያለው። ሆኖም ግን እንደ በፊቱ ድባቡ እንዳልሆነ ህዝቡ ወደ ሰላም የምጣት ሂደቱ ደረጃ ላይ እንደደረሰ ነው ያገኙት መረጃ። ከዚህ በፊት ሐምዲ አህመድ የሚባሉ የዳሮ ለቡ ወረዳ የጸጥታ ኃላፊ የነበሩ ሰው ዘር እየለዩ ጎሳ እየለዩ ስብሰባም እንደዚህ ሲሰበሰቡ እገሌ ግባ እገሌ አይግባ እያሉ መቃቃር እንዲፈጠር አድርገው ነበረ የሚል ስሞታ ነው እኔ የሰማሁት የአካባቢውን ሰዎች ሳነጋግር አንደኛ። ሁለተኛ በዚህ ምክንያት ባለፉት አምስት ወራት ውስጥ የአንድ መቶ ሰባት ሰው ህይወት እንደጠፋ እና ከሰባ በላይ ሰው እንደቆሰለ ነግረውኛል የዛ አካባቢ ነዋሪዎች የዳሮ ለቡ ነዋሪዎች ማለት ነው። በተለይ በኢዶጀነታ አካባቢ ያሉ ሰዎች ስለዚህ የሚያውቁት ነገር አለ። አቶ አብዱራዛቅ እንደምታወቀው በምዕራብ ሀረርጌ ውስጥ ዳሮ ለቡና አቢጉድና ከሶማሌ ክልል ወይም ደግሞ ከክልል አምስት ጋር ጉርብትና የሌለው ወረዳ መሆኑን ርግቻ መናገር ፈልጋለሁኝ። ከዞኑ ሶማሌ ክልል ጋር ጉርብትና ያለው ሜሶ እና ዶባ የምትባል ወረዳ ነው። በአጠቃላይ እኛ እንደ ዞናችን በተለይ ከሶማሌ ጋር ያለው ግጭትን በተመለከተ የሰላም ስምምነቱ በድሬዳዋ ላይ ከተደረገ በኋላ በሁለቱ ክልሎች ከተደረገ በኋላ ያለው ሁኔታ በምናይበት ጊዜ በመቶ የሚቆጠሩ የኦሮሞ ንጹሀን ለሞትና ለቁስልን እንደተጋለጡ ነው ማውቀው ያለኝ መረጃም እንደዛ ነው። ግን አሁን ችግሩ ከተፈጠረው ከታህሳስ ስድስት ወይም ደግሞ ታህሳስ አምስት ጀምሮ ያለው ሁኔታ የመጀመሪያው ታህሳስ ስድስት እና ሰባት ካልሆነ በስተቀር ከዛ በኋላ ያለው ሁኔታ እንዳልኩ፣ ህዝብ መድረክ በመፍጠር ህዝቡ ባግራውንዱ ወይም ደግሞ የጥላትነት ግንኙነት መንፈስ እንዳልነበረ አብሮ የኖረ የነበረ ወደፊትም አብሮ የሚኖር ህዝብ እንደሆነ በመሀላቸው ቅራኔ እንደሌለ መድረኮች ተፈጥሮ መግባባት ላይ ደርሷል የሚል እምነት አለኝና በዚህ ላይ እንደደረሱን ያለኝ መረጃ ግን አልፎ ዛሬ ትንኮሳለ የምለው አረዳ ይብሳ ወይም ደግሞ ይብሳ ቀበሌ የምትባል ላይ በታጣቂ በሶማሌ ታጣቂ ትንኮሳ እንዳለ ነው ማቀው። የተወሰነ አንተኝ ቃል ቤቶችን የማቃጠል ትንኮሳ እንዳለ ነው ማቀው። ግን ይሄ አካባቢ ያለው ድባብ ሰላም እንደሆነ ነው ማቀው። ይሄ አካባቢ ከሶማሌ ክልል ወሰን በጣም ርቆ የሚገኝ ቦታ ነው። ቅድም እርሶም እንደገለጹልኝ፣ ነዋሪዎቹም እንደሚሉት ከሶማሌ ክልል ጋር ካለው ግጭት ጋር የሚገናኝ አይደለም እና በዚህ በዳሮ ለቡ ውስጥ የሚኖሩ ቁጥራቸው የበዛ የሶማሌ ብሔረሰብ አባላት ጥቃት ይደርስብናል፣ በሽምቅ ሁሉ ነው ጥቃት የሚደርስብን፣ መውጣት መግባት አልቻልንም፣ ከአካባቢ ሁሉ እያሉ ነው ስሞታ የሚያሰሙት። እንዲህ አይነቱን ዘር ተኮር የሆነ ጎሳ ተኮር የሆነ ግጭት ለማስቀረት እናንተ በተጨባጭ ያደረጋችሁት ነገር አለ ወይ? በመንግስት ደረጃ አንደኛ፣ የጸጥታ ኃይሎች ገብተው ለማረጋጋት ሰውን ለመጠበቅ የሚያደርጉት ጥረት አለ ወይ? ሁለተኛ፣ ቅድም ያሉት የአገር ሽማግሌዎችም ይሁን በሌሎች ደረጃዎች የሚደረጉት ጥረቶች ምን ደረጃ ላይ ናቸው? እየገፉ አይደሉም ብለውኛል። የአካባቢው ነዋሪዎች ምንም የተደረገ ነገር የለም እስካሁን ድረስ ብለውኛል። አመሰግናለሁ። ሰለሞን ዘለይቶ ማጥቃት በአካባቢው እንደሌለ ረግጬ መናገር ያለው ነገር ምንድን ነው? ይሄ ወረዳ እምብርት የኦሮሚያ ወረዳ ነች፣ ወይም ደግሞ እምብርት ቀበሌዎች ናቸው። እንደምታወቀው በህገ መንግስቱም የኦሮሚያ ክልል ባለው በመዋቅሩ ወረዳ አለው፣ በወረዳ ስር ቀበሌ አለው። በቀበሌ ውስጥ እንደ ማንኛውም ብሄር ብሄረሰብ እንደምኖር በቁጥር የሚቆጠሩ የሶማሌ ተወላጆች ይኖራሉ። እነዛ የሶማሌ ተወላጆች የሚተዳደሩት አካባቢው በህገ መንግስቱ የሰጠው በኦሮሚያ ክልል ስር ነው የምትተዳደሩት ማለት ነው። አሁን ያለው ነገር መታወቅ ያለበት ነገር ያለው በዚሁ በኦሮሚያ በሚያስተዳድረው ወረዳ ውስጥ በኦሮሚያና በሚያስተዳድረው ቀበሌ ውስጥ ታጣሪ ወይም ደግሞ መሳሪያ ታጥቆ የመንቀሳቀስ ዜጋ ተጠሪነቱ ለዛ ቀበሌ ያልሆነ ወይም ደግሞ ለወረዳ ያልሆነ ከህገ መንግስቱ የሚጻረር ነገር ይመስለኛል። አሁን ያለው ነገር አልፎ የሚታየው በሶስቱ ቀበሌ ወይም ደግሞ በአምስቱ ቀበሌ አሁን የሚታየው ነገር ህዝብን መተናከል ከብት መዝረፍ እና አድኖ ግድያ ያለው መነሻው ከታጠቀ የሶማሌ ታጣቂ ነው ብዬ ለመናገር ፈልጋለውኝ። ሆኖም ግን የኦሮሞ ህዝብ በጣም ታጋሽ ነው። ይሄ ነገር እኛን አይወክልም ወይም ደግሞ አይመለከትም ወይም ደግሞ ይሄ ዲሲፕሊን የተወሰኑ ግሩፖች ናቸው የሚል መንፈስ ወይም ደግሞ እምነት ስላለው ህዝቡን አቅፎ አሁንም አሁንም የመግባባትና ወደ ሰራዊ አምጣት ፍላጎት ከኦሮሞ የመነጨ ይመስለኛል። ግን ከነሱ አለመሆኑ መናገር የምፈልገው አልፎ ዛሬም ትንኮሳ አለ ብዬ እየተናገርኩ ነው ቤትን ማቃጠል ማለት ነው እያቃጠሉ ያሉት ቤት የኦሮሞ ቤት እያቃጠሉ ያሉት ቤት በኦሮሞ ወረዳ ውስጥ በኦሮሚያ ያለው ቀበሌ ውስጥ ነው ይህንን ልታቁ ፈልጋለሁ ሰለሞን አቶ አብዱራዛቅ አህመድ ደግሞ መልሼ እመጣለሁኝ ደርሰ ተጨማሪ መረጃ ቀረብ ያለ መረጃ ደግሞ በመጪዎቹ ቀናት ያገኛሉ ብዬ ተስፋ አደርጋለሁኝ እግዚአብሔር ይስጥልኝ ለጊዜው በጣም አመሰግናለሁኝ አመሰግናለሁ ሰለሞን